ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ ሰላም እንደምናመሻችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዛሬ ታክሲውን እኔ ነኝ የምነዳው ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች ሰላም ሰላም እንደምናመሻችሁ በምሽቱ የጋቢና ቪኦኤ ታክሲያችን የተለያዩ እንግዶችን ጭነናል የተለያዩ ጉዳዮችን እንናገራለን ልጄ አርሶ አደር ነው። የልጆች አባት ነው። ዋና ሙያው አርሶ አደር እርሻ ማረስና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከራየ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው እይታ አግኝቶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም። የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ ናቸው። ልጄ በኮንሶ ታጣቂዎች ተገሎብኛል ይላሉ። ዘገባ አለን። ግን አሁን ሶስት አመት ሆኖናል ይህን ስራ መስራት ከጀመረ። እያደግን በምንሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አርገናል። በአፍሪካ ናይሮቢ እንደ አውሮፓውያን አቆጣጠር በጥቅምት 2015 በተከፈተው የማይክሮሶፍት ቅርንጫፍ ኩባንያ ኢትዮጵያዊቷ አምሮት አብደላ ዳይሬክተር ሆና ተሾማለች። ስለ ኩባንያው አላማ በአጭሩ ታስረዳናለች። አለመስማማት ተፈጠረ። ያው በዛ አልሰራም ብዬ ቁጭ ስል ፖሊስ መጣ፣ ወሰደችም ከእስር ቤት ገባሁኝ ማጠራቀሚያ ቦታ። በሳውዲ አረቢያ በህጋዊ ፈቃድ ስትሰራ ቆይታ አሁን ያለመኖሪያ ፈቃድ ስራ በመስራት ላይ የምትገኝ ወጣት ናት። ስሟ እንዲጠቀስ አልፈለገችም። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ተመልሰን ለዜናው መጥተናል። በደቡብ ሱዳን ለሁለት ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ባስከተለው የኢኮኖሚ ችግር ምክንያት በዓለም ዙሪያ ያሉት ኤምባሲዎች ሰራተኞች በብዛት እየቀነሰች ነው። የሀገሪቱ የውጭ ጉዳይ ሚኒስትር ባርናባ ሜሪያል ቤንጃሚን ሀገሪቱ አስር ዲፕሎማሲያዊ ሚስዮኖችን ትዘጋለች የሚለውን ወሬም አስተባብለዋል። ይሁንና ለአንዳንድ ኤምባሲዎቿ የኪራይ ገንዘብ መክፈሉን እንዳቆመች አምነው ተቀብለዋል። በደረሰብን የኢኮኖሚ ቀውስ ምክንያት ወጪ ለመቀነስ ስልን የኤምባሲዎቻችን ሰራተኞችን ቁጥር እየቀነስን ነው ሲሉ የውጭ ጉዳይ ሚኒስትሩ ትናንት ማታ ለአሜሪካ ድምጽ ሬዲዮ ደቡብ ሱዳን ላለው ፕሮግራም ገልጸዋል። ሰራተኞች የሚቀነሱባቸው ኤምባሲዎች ካይሮን በመሳሰሉ ብዙ ሰራተኞች ያሉባቸው እንደሆኑ የውጭ ጉዳይ ሚኒስትሩ ጠቁሟል። ለሚዲያ ለመናገር ፈቃድ የሌለው በደቡብ ሱዳን የውጭ ጉዳይ ሚኒስቴር ያለ ምንጭ በገለጸው መሰረት ካይሮ ያለው የደቡብ ሱዳን ኤምባሲ ካለፈው ታህሳስ ወር አንስቶ ኪራይ ባለመክፈሉ ቦታውን እንዲለቅ በቤት ባለቤቱ ተጠይቋል። የአውሮፓ ህብረት ለብሩንዲ መንግስት ከሚሰጠው አንዳንድ እርዳታ ለማቆም መወሰኑ እንዳሳዘናት ብሩንዲ ገልጻለች። የብሩንዲ መንግስት በሀገሪቱ በመካሄድ ላይ ላለው ግጭት ፖለቲካዊ መፍትሄ ለማግኘት በቂ ጥረት አላደረገም በሚል የአውሮፓ ህብረት በቀጥታ ያቀርብለት የነበረውን የገንዘብ እርዳታ አቁሟል። ካለፈው አመት ሚያዝያ ወር አንስቶ ብሩንዲ ውስጥ በሚካሄደው ግጭት ከአራት መቶ ሺህ በላይ ህዝብ አልቋል። ከ400 በላይ ህዝብ አልቋል። ይቅርታ። በቡሩንዲ ለሚካሄደው ግጭትና ለሰብአዊ መብት አለመከበር የፕሬዚዳንት ፒየር ንኩሩንዚዛን መንግስት ተጠያቂ እንደሚያደርግ የአውሮፓ ህብረት ገልጿል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2014 እስከ 2020 ዓ.ም ለሚሆን ጊዜ ለቡሩንዲ የሰጠው እርዳታ በዶላር 480 ሚሊየን ይገመታል። የቡሩንዲ የውጭ ጉዳይ ሚኒስትር ኤሌን ኒያ ሚትዌይ ሀገራቸው እርዳታ የሚያስፈልጋል ቢሆንም የአውሮፓ ህብረት ውሳኔ ለመላ ታዳጊ ሀገሮች ትምህርት ነው ብለዋል። በውጭ ረዴት ላይ ከመተማመን ይልቅ ታዳጊ ሀገሮች ራሳቸውን ለመቻል መጣጣር እንዳለባቸው ያስተምራልም ብለዋል። ዛሬ አምስት የዩናይትድ ስቴትስ ክፍለ ግዛቶች ቀዳሚ ፕሬዝዳንታዊ ምርጫ እያካሄዱ ነው። ዲሞክራቷ ሂላሪ ክሊንተን እና ሪፐብሊካዊ ዶናልድ ትራምፕ የቀዳሚነት ቦታቸውን ለማጠናከር፣ ወደ ኋላ የቀሩት ደግሞ በምርጫ ዘመቻቸው ላይ አዲስ ህይወት ለመዝራት እየሞከሩ ናቸው። በዛሬው ምርጫ አቢይ ቦታ ያላት ፍሎሪዳ ናት። ያሸነፈ ሪፐብሊካዊ ተወዳዳሪ ዘጠና ዘጠኝ የተወካዮች ውክልና ያገኛል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ቀጣዩ ዘገባችን ወደ ኮንሶ ይወስደናል። ኮንሶ በወረዳ የኮንሶ ወረዳ ወደ ዞን ከፍ ትበል በሚል ጥያቄ ምክንያት በአካባቢው ተቃውሞ መነሳቱንና ና ተቃውሞውን ተከትሎም ሁለት ሰዎች መገደላቸውን የአካባቢው ነዋሪዎች ገልጸውልኛል። እንደዚሁም ደግሞ ከዚህ ጋር በተያያዘ ይህንን ጉዳይ ለማስፈጸም ለመንግስት አቤት ለማለት የተመረጡ አስራ ሁለት የኮሚቴ አባላት ነበሩ። ከዚህ ውስጥ አስራ አንዱ ለእስር ከፍተኛ ስጋት ስላለብን ተደብቀን እንገኛለን ብለዋል። ይህን በተመለከተ አንድ አጠር ያለ ዘገባ አጠናቀ ግርማናት ያነጋገረቻቸው እስቲ ወደ ዘገባው እንለፍ። ኮንሶ ከወረዳ ወደ ዞን ከፍ ይበል የሚል ጥያቄ በመነሳቱ ምክንያት በተፈጠረ አለመግባባት ከተማው መረበሹንና እሁድ እለት ደከቱ በሚባል ቀበሌ ውስጥ ከታጣቂዎች በተተኮሰ ጥይት ሁለት ሰው መገደሉን የሟቾች አባትና አጎት ለአሜሪካ ድምጽ ገልጸዋል። አርሶ አደርና በድንጋይ መፍለጥ ስራ ይተዳደር ነበር የተባለ የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ

ሰዓት ወደ ስድስት ሰዓት አካባቢ ነው። ሰራዊት ልዩ ኃይል የሚባለው ሰራዊት ቀበሌ ጽሕፈት ቤት መጥቶ ቀበሌውን የተቆለፈውን ከሰባበረ በኋላ አንድ ሳያስቀር የሁሉንም መዝጋት ከሰባበረ በኋላ ውስጥ ያለውን አንድ ባንድ አይቶ ከዛ በኋላ ወደሚቀጥለው ገበሬ ማሰልጠኛ ማዕከል አለ እዛ ሄዶ እንደዛው ሰባበረ። ቁጭ ያለ የእሳቸው ልጅ አቶ ሞሌ አዛዥ የሚባለው እዛ ገበሬ ማሰልጠኛ ውስጥ ስራ ነው የሚሰራው፣ ተከራይቶ ማለት ነው። ኮንትራት ወስዶ ስራ ሲሰራ የዕለት ስራ ሲሰራ፣ ከየት መጣ ሳይባል የሟች ጓደኛው ጋር የዕለት ተግባራቸውን ሲያከናውኑ፣ ሌሎችም ከድግስ ቤት ከእርሻ፣ የሚመለሱ ከአምልኮ ቦታ የሚመለሱ ቀኑ እሁድ እንደመሆኑ መጠን ከአክም አምልኮ ቦታ የሚመለሱ ሰዎች ከየት መጣ ሳይባል መጀመሪያ የጭስ ቦምብ ማፈንዳት ጀመሩ። ከዛ በኋላ አይናቸው ጨለመ። ሴት መጣ ሳይባል ጥይት ተተኮሰ። ይሄ ልጅ በዚህ አጋጣሚ ጥይት አግኝቶት ሊወድቅ ይችሏል። አባት ልጃቸው የሞተበትን ምክንያት ያውቁ እንደሆነ በማህበረሰብ ውስጥ ስለነበረው ተሳትፎ ተጠይቀው ህላዲ ድሮ ቁጠቁኒጋ ህላዲ ድሮ ከወጥ ደወኒጋ አይገራ የኮኑ ሩሲያ መንግስትታ ሸሸቀኝ ልጅ አርሶ አደር ነው። የልጆች አባት ነው። ዋና ሙያው አርሶ አደር ርሻ ማረስና መተዳደር ሲሆን፣ እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከራ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው እየታግኝቶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም። ሌላው ሟች አቶ ፋንታይ ጊዮርጊስ ሲሆን ስለ ሁኔታው ለአሜሪካ ድምጽ ያስረዱት አጎቱ አቶ ኮምበሬ ኮንተሼ ናቸው። የወንድማቸው ልጅ አርሶ አደርና በድንጋይ ፈለጣ ስራ ይተዳደር እንደነበር ይገልጻሉ። የወንድሜ ልጅ ዳይኖርግስ አርሶ አደር ነው። እዛ ገበሬ ማሰልጠኛ ጣቢያ ውስጥ ከአርሶ አደርነቱ በተጨማሪ ካብ ይሰሩ ነበር እዛ ውስጥ አጋጣሚ ሆኖ ማሰልጠኛው በመኪና ወደ ውስጥ የሚያስገባ መኪና መንገድ ዳር ነበር። እኔ በወቅቱ እዛ አልነበርኩም። ጩኸት ተነስቶ፣ ጩኸቱ ወደ ተነሳበት እግር እንደመራኝ ሮጬ ሲሄድ ህዝብ በከፍተኛ ሁኔታ የህዝብ ክምችት ነበር። የወንድሜ ልጅ መውደቁንም አላረጋገጥኩም። በኋላ የኋላ ኋላ ሰው ተመቶ ሞቷል ሲባል ሁለት ሰው ተመቶ በጥይት ሞቷል ሲባል ሳረጋግጥ አንዱ አቶ ፋንታዬ ጊዮርጊስ የወንድሜ ልጅ ከሟቾቹ አንዱ መሆኑን አረጋግቼ በኃይለኛ ሐዘን ተመትቼ ወደ ቤተ ተመልሼ ይኸው ለቅሶ ላይ ነው የሚገኘው። በኮንሶ ለተቃውሞ ዋና መነሻ ከወረዳ ወደ ዞን ከፍ እንዲል የቀረበው ጥያቄ መሆኑን ይህን ጥያቄ ለመንግሥት እንድናቀርብ ተወክለናል ያሉ የኮሚቴ አባላት ይናገራሉ። የዚህ ኮሚቴ አባላት ቁጥር አስራ ሁለት ሲሆን አንዱ በስር ላይ እንደሆኑ ይገልጻሉ። ሌሎቹ ደግሞ የእስር ስጋት ስላለብን ያለነው አስቸጋሪ በሆነ ሁኔታ ተደብቀን ነው ይላሉ። ከዚህ ኮሚቴ አባላት አንዱ የሆኑት አቶ ወርቀሰ አሌ ስለ ሁኔታው ሲናገሩ በምባል ለመግባት ከአራት አቅጣጫ ወደ ሰባ ዘጠኝ ክልሉ ልዩ ኃይል ለመግባት ጥረት ሲያደርግ የአካባቢው ሽማግሌዎች እና አካባቢ ህብረተሰብ ሰፈራችን ሰላም ነው ለምን ትዘጉዝን አላቸው ብለው ሽማግሌዎች መጥተው ትመልሷቸው በመጡበት መንገድ ወደ ኋላ ተመልሰው ሄዱ። ጠዋት ላይ ማለት ነው። ከዛ በኋላ ወጥተው ወደ ደበና ቀበሌ ሄዱ። ያው እኛ ህብረተሰቡ የዚህ ጥያቄ አጥራሽ አባል ስለሆን እያንዳንዱ እንቅስቃሴ ያለው ሁኔታ ያው ህብረተሰቡ ስለሚነግረን ወደ ደባና ቀበሌ ሲሄዱ እዛው በስልክ ደውለውልን ነበረ። እዛ ሄደው ከህብረተሰቡ ጋር የሌለ እንትን ውስጥ ገብተው ህብረተሰቡ እኛ ሰላማዊ ህዝብ ሆነን እያለን ለምንድን ነው የምትመጡብን ብሎ ሲያነሱ ያው የጥይት ትሮምታ ሲያዘዝባቸው ለህብረተሰቡ እንደሞቴ ና ለሁለተውን የቆሰለን መረጃ ያለን ከቶም እኛ ነጻነት ኖሮ በህብረተሰብ ውስጥ የተንቀሳቀስ ሰዎች አይደለን። ይህን ጉዳይ በተመለከተ ምላሽ እንዲሰጡን የክልሉ ፖሊስ ኮሚሽነር አቶ ፍስሀ ጋረደው ጋር ደጋግመን ደውለን ስልካቸው ባለመነሳቱ ምላሽ ማግኘት አልቻልንም። ነገር ግን ይህንኑ አካባቢ በተመለከተ ባለፈው አርብ ጠይቀናቸው ነበር። ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው። በኮንሶ ወረዳን ወደ ዞን ከፍ ለማድረግ የቀረበው ጥያቄ በሰላማዊ መንገድ እንደተመለሰና ከተማዋ ሰላም እንደሆነች በቃለ ምልስ ወቅት ጨምረው አስረድተው ነበር። bh b h ih የምታደምጡት ከአሜሪካ ድምጽ ሬዲዮ የጋቢና ቪኦኤ ዝግጅታችንን ነው። ፕሮግራማችን ይቀጥላል። ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍ ነው የፈረንጆቹ ዓመት እንደ አውሮፓውያን አቆጣጠር በ2015 ማለት ነው ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ቅርንጫፍ መስሪያ ቤት ከፍቷል። ለዚህ ቅርንጫፍ ኩባንያ የማስተዳደሩን ሙሉ ኃላፊነት የሰጠው ለኢትዮጵያዊቷ አእምሮት አብደላ ነው። ከቪኦኤ ባልደረባችን ዊንታ ኪዳነ ጋር አእምሮት አብደላ ያደረገችውን ቃለ ምልልስ መስታወት አራጋው ታቀርበዋለች። አን አፍሪካን ፕሮቨርብ በስት ታይም ቱ ፕላንት ትሪ ኢዝ 20 ይርስ አጎ ሰከንድ በስት ታይም ኢዝ ናው ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍነው የፈረንጆቹ ዓመት እንደ አውሮፓውያኑ አቆጣጠር 2015 ዓም ቅርንጫፍ መስሪያ ቤት ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ከፍቷል። ይህን ቅርንጫፍ መስሪያ ቤት ማይክሮሶፍት የከፈተበት ዋናው ምክንያት የአፍሪካ ወጣት ስራ ፈጣሪዎችን ለማበረታታትና አፍሪካን በቴክኖሎጂ ፈጠራም ሆነ አጠቃቀም ካደጉት ሀገሮች ጋር በእኩል ለማራመድ ነው። ለዚህ ቅርንጫፍ መስሪያ ቤት የማስተዳደሩን ስራ ሙሉ በሙሉ እንድትሰራ ኢትዮጵያዊቷ አምሮት አብደላ ተሾማለች። አምሮት ከአሁን በፊት በዚህ ድርጅት በተለያዩ ዘርፎች ለሶስት አመታት ሰርታለች። አዲስ ስለተመደበችበት ስራ እንዴት እንደተመረጠች በአጭሩ ነግራናለች። ማይክሮሶፍት ከጀመርኩኝ ወደ ሶስት አመት አረኩኝ። አሁን በዛን ጊዜ ውስጥ በማይክሮሶፍት ፎር አፍሪካ በሚባል ኢኒሼቲቭ ውስጥ ነበር ስሰራ የነበረው በዛም ደረጃ የኢኖቬሽን ስራችንን ስታርታፕ ኢንጌጅመንት እንዲሁም ደግሞ የቪሲ የፋንዲንግ ፕሮጀክት ነበር የምመራው። በዛ ውስጥ እየነበርኩኝ ነው ለሶስት አመት ስሰራ ቆይቼ ከአሁን በኦክቶበር ላይ የኢኒሽቲቭን በአጠቃላይ ስራ እንድመራ የተመረጥኩት እና ሹመቱን የተፈጸመው። ኩባንያው በአፍሪካ ስላለው አላማና እቅድ አምሮትን ጠይቀናት ነበር። በኢኒሽቲቭ ሲጀምር በሶስት ኤሪያ ላይ ነው እንግዲህ ፎከስ ያደረገው። እነሱም አንድ የኢኖቬሽን ሎኪንግ ስፔሲፊካሊ አት ድራይቪንግ ደ ሎካል ኢኮሲስተም ኦፍ ኢኖቬሽን ካሚንግ አውት ኦፍ አፍሪካ ስፔሲፊካሊ ፕሮዲሲንግ ኮንተንት በአፍሪካ የተከፈተው ማይክሮሶፍት ኤሌክትሮኒክስ ድርጅት በሶስት ዘርፎች ላይ በማተኮር በመንቀሳቀስ ላይ ይገኛል። የመጀመሪያው በአፍሪካ ያለውን የሰው ኃይል በተለይ የፈጠራ ስራም ማበረታታትና እነዚህን የፈጠራ ስራዎች ለዓለም በማስተዋወቅ ካለው ዓለም አቀፍ ቴክኖሎጂ ፍጥነት ጋር አብሮ ለመራመድ ሲሆን ሁለተኛው ከአፍሪካ የተማረና በቴክኖሎጂ የሰለጠነ የሰው ኃይልን በብዛትና በስፋት ማፍራት ነው። ሶስተኛው በተመጣጣኝ ዋጋ የተለያዩ አዳዲስ የቴክኖሎጂ መገልገያዎችን ለተጠቃሚ ማድረስ ነው። ይህ ዘርፍ የመረጃ እንዲሁም የኢንተርኔት አገልግሎትን ያጠቃለለ ነው። የአህጉሪቱን ኢኮኖሚ በማሳደግ የሰለጠነ የሰው አቅምን ችግር በመቅረፍ ረገድ ከፍተኛ ሚና ይኖረዋል። እነዚህ ከላይ የተዘረዘሩ ዘርፎች ሲሟሉ የስራ እድል ለብዙዎች ይከፈታል ይህ የስራ እድል ደግሞ የሰለጠነውን የሰው አቅም ለኢንዱስትሪ በማቅረብ አፍሪካ ከሌሎች ካደጉ አገሮች ጋር ተወዳዳሪ እንድትሆን ይረዳል የማይክሮሶፍት ኩባንያ አሁን በስፋት በኬንያ ደቡብ አፍሪካ አይቮሪኮስት ታንዛኒያ ሩዋንዳ ኡጋንዳ፣ ሞሪሽስ፣ ናይጄሪያና ጋና በመስራት ላይ ይገኛል። እስካሁን የተገኘውን ውጤታማነት በተመለከተ የድርጅቱ ዳይሬክተር አምሮት አብድላ ስትገልጽ ድርጅቱ እንደ በጎ አድራጊ ድርጅት መስጠት ብቻ ሳይሆን በገንዘብ ትርፋማ መሆንም ይፈልጋል። በአሁኑ ሰዓት ለተለያዩ የአፍሪካ ሀገራት የቴክኖሎጂ ለውጥ ለማምጣት የማስተዋወቁ ስራ በስፋት እየተሰራ መሆኑን አምሮት ታስረዳለች በተጨማሪም በትምህርትና በጤና አገልግሎት ረገድ ቴክኖሎጂ የሚጫወተው ሚና በመገንዘብ ከፍተኛ እንቅስቃሴ በመደረግ ላይ መሆኑን ትገልጻለች በእውነቱ ይኸው ልሽ ማይክሮሶፍት አፍሪካ ላይ መስራት ከጀመረን ሀያ ሶስት አመታችን ነው ግን አሁን ለምንሰራው ስራ የበለጠ ኢንቨስት የምናደርግባቸው አገሮች አንድ በማርኬት ሳይዝ ደረጃ ሁለት ደግሞ ፕሬዘንት ስላለን ማለት፣ ወይ ቢሮ ወይ ደግሞ አፊሊየት ኦፊሶች ባሉበት ቦታ ላይ የጀምር ነው። ግን አሁን ሶስት አመት ሆኖናል ይህን ስራ መስራት ከጀመርን። እያደግን በምንሄድበት ጊዜ ሌሎች ሀገሮች ላይ ለመስራትና ና ለመሳተፍ ዝግጁና ፕላንም አርገናል። የማይክሮሶፍት ዳይሬክተር አምሮት አብደላህ በማጠቃለያ ኩባንያው በሁሉም አፍሪካ ሀገራት ቴክኖሎጂን የማስተዋወቅ፣ አፍሪካውያንን የበለጠ በቴክኖሎጂ ተጠቃሚ ማድረግና በቴክኖሎጂ ፈጠራ ስራ ወጣቶችን ማሳተፍ ዋናው ዓላማው እንደሆነ ገልጻለች። ይህንን እቅድ ለማሳካትም ሁሉም የአፍሪካ ሀገራት የመንግስታትም ሆነ መንግስታዊ ያልሆኑ ድርጅቶችን ትብብር በእጅጉ እንደሚያስፈልገው አክላ ተናግራለች። A seed with a difference. A seed with the power to fuel innovation. That enlightens people and empowers them. That makes ideas come to life. A seed for a strong community, for a progressive country, for Africa. Africa sanueta musikan gabzadil. አዎ፣ አንድ የአፍሪካ ሙዚቃ ለአድማጮቻችን ብንጋብዝ? አዎ፣ ዚንግ ዞንግን እንጋብዛለን። ማን ነበር ዘፋኙ? ዘፋኙ ዚንግ ዞንግ ነው። ዘፈኑ ቦንጋ ማን ኮንዳ። ቦንጋ ማን የታንዛኒያ ዘፈን ነው። ዲጄ ፋትሱ ነው የመረጠለን። ወደ ሙዚቃ ሚሄድ Tell ቀጣዩ ፕሮግራማችን በመካከለኛው ምስራቅ በህጋዊ መንገድ የሚገቡትም ከአሰሪዎቻቸው ጋር ባለመስማማት ከአሰሪዎቻቸው ቤት ጠፍተው ያለ ፈቃድ የሚሰሩ ቁጥራቸው በጣም በጣም እየተበራከተ መጥቷል። በርካታ ኢትዮጵያን በህጋዊ መንገድ ወደ አረብ ሀገራት ለስራ አሁንም እየተጓዙ ናቸው። በህገወጥ መንገድ የሚበዙት ደግሞ ወጣቶች ናቸው። ና ጽዮን በዚህ ዙሪያ ላይ ብዙ ነገር ሰርተሻለና እስኪ የምታቂውን ነገር ትንሽ። ምንድን ነው እኔ የሰራሁት ዘገባ ይሄንን ጉዳይ በተመለከተ ለምንድን ነው አሁንም ድረስ እነዚህ አረብ አገር የሚደርስባቸው ችግርና ስቃይ በጣም በርካታ ነው። ከአስከፊዎቹ ጀምሮ እስከ አነስተኛ፣ ከገንዘብ ደሞዝ እስከ መከልከል ጀምሮ፣ ከፎቅ እስከ መወርወር፣ መኪና እስከ መገጨት፣ ራሳቸውን እስከ ማጥፋት፣ በሳት እስከ ማቃጠል፣ በጣም በርካታ ችግሮች ይደርሱባቸዋል። እንዲሁም ይቅርታ ላቋርጥሽና በቀደም ለታ ፌስቡክ ላይ አንዲት ወጣት መንገድ ዳርቆጭ ብላ እባካችሁ የምታውቋት ካላችሁ የሚል እንደዚህ የእርዳታ እሱኛው፣ የፌስቡክ ፎቶዎች ብዙ ጊዜ አከራካሪ ናቸው። መስታወት ምንድን ነው እዛ እርስ በርሳቸው አለመስማማ ቅመማት ሲከሰት ፎቶ እያነሱ አንዱን ቤተሰብ ለማስጨነቅ አንዱን ለማድረግ በሚል ብዙ ጊዜ በተደጋጋሚ እንደዚህ አይነት ፎቶዎች ተለጥፈው የውሸት ሆነው ተገኝተዋል። ግን ከፌስቡክ ውጪ ባለው ሪያሊቲ ስንመጣ እውነት እውነታ ስንመጣ እንደዚህ አይነት ከመረጃ ጋር የተያያዙ እነ ዓለም አቀፍ መገናኛ ብዙሀን ሳይቀር እየተገኙ የዘገቡት ዘገባዎች አሉ፣ የሚዘግቧቸው ዘገባዎች አሉ። እኛም ጋር ደግሞ ኢትዮጵያ ከሳውዲ አረቢያ የተመለሱ ኢትዮጵያውያኖችንም በሚመለከት በርካታ ችግሮች ይደርሳሉ። ግን ይሄ ሆኖ አሁንም ድረስ ኢትዮጵያውያን በሶስት በሮች እየተሰደዱ በህገወጥ እየተሰደዱ ይሄዳሉ አረብ ሀገርና እንደዚህ አይነት ችግር ይደርስባቸዋል። ከአሰሪዎቻቸው ጋር ችግር ውስጥ ይጋባጋባሉ። ግን ለዚህ ምንድን ነው ዋና ምክንያታቸው በሚል ይህን በተመለከተ ጥናት የሰሩ የመመረቂያ ጥናታቸውን የሰሩ እንደ አይኦኤም ያሉ ደግሞ ድርጅቶች የአለም አቀፍ የስደተኞች ድርጅትን ተቋምን በሚ ራሱ አጥኔዎች የሚሉት ድህነት ነው። ኢትዮጵያ ውስጥ የስራ እጥነት ቁጥር በጣም መበራከት፣ ሰርተው ለራሳቸውና ለቤተሰቦቻቸው የሚጠቅሙ አለመሆን ድህነትን ጭምር ነውና ይሄንን ገፍቶ ወደዛ የሚወስዳቸው የሚሉ የማጠቃለያ ሪፖርቶችን ነው አስመልክቼ የሰራሁት እና አሁን ቀጥለን የምናቀርባት ወጣትም አንቺ ያነጋገርሻት ናት። በህጋዊ መንገድ ከሀገር ወጥታ አሁን ያለ ስራ ፈቃድ በሳውዲ አረቢያ በመስራት ላይ ትገኛለች እና ስሟን እንድንጠቅስ አልፈለገችም። ብዙዎቹ ስማቸው እንዲጠቀስ አይፈልጉም። በህጋዊ መንገድ ለስራ ከወሰዷት ቤት ለምን ወጣች መስታወት ጠይቃታለች። ማለት ሰዎች በጣም ጥሩ ሰዎች ናቸው፣ ግን የገንዘብ ጥረት አላቸው። እና ሰውዬው ብዙ ጊዜ ከባንክ ቼክ ያወጣል፣ ብር ማለት ነው፣ ከባንክ እየሰበው ማለት ነው። ከዛ እንደዛ ያደርግ ብሩ ብዙ ጊዜ ያወጣል፣ ስራም አለው። ግን እነሱ ትንሽ ነገ ዛሬ ይሰጡኛል ስለምል ብዙም ኢትዮጵያ የምልክበት ፕሮግራም ስላልነበረኝ ይቀመጥ እያልኩ ብሬ እነሱ ጋር ነበረ ያለው። እና ከጊዜ ብዛት የዘጠኝ ወር ደሞዝ ከእነሱ ጋር ተቀመጠብኝ። በዚ ሰው ሁለት አመት ስጨርስ ስላቸው እንዳጋጣሚ እስር ቤት ገባ። በወጣው ባንክ አለመክፈል ሲችል ማለት ነው። የወረት እስር ቤት ሲገባ ሴትዮዋ ደግሞ ዶክተር ነበረች እዛው ሀገር ላይ ስራ አላገኘችም። ሴትዮዋ ደግሞ እኔን ትፈልጋለች ብሬ ይላት ነው አስቸጋሪ ሆነተ ላይ እና በዚህ ሰዓት ስጭ ብሬን ስላት፣ እሺ እሰጥሻለሁ ጊዜ ጠብቂ ጊዜ ጠብቂ ትለኛለች። እኔ ደግሞ ሁለት አመቴን ጨርሻለሁ። እሺ ልድገምልሽ ቪዛ ላሰራለች ስትለኝ፣ እሱ የምታሰሪልኝ ይኸኛው መክፈል ስትችይ ነው እንዴት ነው ይህን እያየው እንዴት የሚጨምረው ማለት ይችላል ችግር የለውም ማለች በዛ አንዳንድ ነገር አለ መስማማት ተፈጠረ ያው በዛ አልሰራም ብዬ ቁጭ ስል ፖሊስ መጣ አስወሰደችኝ ያው እስር ቤት ገባሁኝ ማጠራቀሚያ ቦታ ያው እንደዚህ ወንጀል የሰሩት አሉ እንደዚሁም ችግር የገጠሙባቸው ብዙ ልጆች ነበሩ ለሶስት ወር ያህል እስር ቤት ቆየሁኝ ማለት ነው ሴትዮዋን ወይ ሲጫት ወይም ደግሞ ገንዘቧን ሲጫትና አሳፍሪያት ስትባል የፖሊስ ስልክ መሆን ስታይ ድጋሚ ጭራሽ ስልክ አላነሳለች እና አሻራ ምናምን ተነሳው በአሻራ ቤቷ ምናምን አሳየ ቁጥሯን አወጡ የሱን ማለት ነው። እሱ ያለበት እስር ቤት ሄደው አነጋገሩት እና ገንዘብ ንስት እንድታሳፍረኝ ለሱ ነገሩት እሱ ደግሞ ለሱ አንድ ማነጋገረ መቸው

ሁሉ ያለ ወረቀት መስራት በጣም ከባድ ነው። ፍሪ ሆነሽ እንደምትሰሪው አይደለም። ኑሮ ቢመቼ ኑሮ በህጋዊነት ብንሰራ ደስ ይለን። ሁሉም ያልተመቻቸው ህይወት ስለሆነብን ነው እንጂ ማለት ነው። ምክንያቱም የሰቀቀ ኑሮ ነው የምንኖረው እዚህ ጋር። ነገ መሄድም አለ ዛሬም ልንሄድ እንችላል ነገም ልንሄድ እንችላል ብለን ነው የምንኖረው። ግን ምንም ማድረግ አልችልም። እዛ እስር ቤት በነበርሽበት ጊዜ የመቼም የተመለከትሻቸው ሌሎች ኢትዮጵያውያን ይኖራሉና በምንድን ነው የታሰሩት? እንደ ውስጥ ትዝ የሚል ሽን ንገሪኝ። ይሄ በጣም ብዙ ምክንያት አላቸው። ግማሾች እንደዚህ የስራ ጫና አለባቸው። ሁለት ቤት ውስጥ ብዙ ያሰሯቸዋል። ያለ መግባባት ሁኔታ አለ። እዛ ሰዓት ቀይሩን በሚልበት ሰዓት አንቀይርም ቀየር በሚሉ ሰዓት ወጥተው እንትን የሚሉ አለው። ግማሾች ደግሞ እንደዚህ ወጥተን እንጠፋለን ሲሉም ፖሊሶቹ ያዞች አለው እንደዚሁም ሴትዮዋ በቅናት ምክንያት ሴትዮዋ የማስቸገር ሁኔታ በወንዶች እንደዚሁ ወይ እነሱ ወንዶች ብዙ ብዙ ምክንያት አለ። ወላ ስለዚህ አንቺ አሁን ወደፊት እቅድሽ ምንድን ነው? አሁን እስከ መቼ ነው እንደዚህ እየሰራሽ የምትቆየው? ከምየት ድረስ ሰራለሁ ብዬ ነው የማስበው። ማለት የኔ በቂ ነው ብዬ እስከምለው ደረጃ ትንሽ ሀገር ላይ ህጅ መንቀሳቀሻ እስከማገኝ ድረስ ማለት ነው። የምትከታተሉት የአሜሪካ ድምጽ ሬዲዮን ጣቢያ ነው። በአጭር ሞገድ 68 እና በ15580 ከምሽቱ አንድ ሰዓት እስከ ሁለት ሰዓት ማዳመጥ ትችላላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችንን በመካከለኛ ሞገድ ይሁን በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ አሁን ፕሮግራማችን ወደ መጠናቀቁ ደርሷል። እንግዲህ ጽዮን አዎ ፕሮግራማችን እየተጠናቀቀ ነው ይሄንን ያነሳነውን ጉዳይ በተመለከተ ወደፊትም እንቀጥልበታለን እንመለስበታለን ለዛሬ አሁን አንድ ሙዚቃ እንጋብዛቸው እንጋብዛለን ግን ለመሰናበቻ የሆነን በቃ እንግዲህ እንሰናበታቸው ኦኬ ለመሰነባበት እንግዲህ በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁም ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን አዎ፣ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በዚህ ሙዚቃ ነው የምንሰናበተው። አቤት፣ የኛ የሙዚቃ ቡድን የሰሩት ዜማ ነው። የእኛ ስደት ይባላል። የእኛ ስደት ይባላል። መልካም ምሽት። በነገው ጉዞ እንገናኝ። يا لا سبلا